ሰሞኑን ያረፉት አንጋፋ ፖለቲከኛ ጸሐፊና የሕግ ሰው አቶ አሰፋ ጫቦ ሕይወትና ሥራ ይልቁንም በሥነ ጽሑፋዊ አስተዋጽኦቸው ዙሪያ ባለፈው ሳምንት የተጀመረ ውይይት ነው የሚቀጥለው። ዛሬ ተወያዮች የትዝታ ፈለግ በሚል ርዕስ ባለፈው ዓመት ለንባብ ለበቃው የአቶ አሰፋ መጽሐፍ ሀሳብ ጠንሳሽ ወጣቱ ደራሲ እንዳለ ጌታ ከበደና ይጠበቅ የነበረ ሌላ መጽሐፋቸው ለ ህትመት እንዲበቃ ከአቶ አሰፋ ጋር ይመላለስ የነበረው ደራሲና ጋዜጠኛ አቶ ዘነበ ወላ ናቸው። እንግዶቹን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት በተነሳ ነጥብ ይሆናል። ባለጌታ ጽሑፍህ ላይ በመንደርደሪያው ጠቅሳለህ፣ የማይመጣን ነገር መጠበቅ እንዳልከውም እየጠበቃችሁ በርቀት እየጓጓችሁ ሳታገኙት የቀረ ሰው መሆኑን ከራሱት ጋርም ያገናኘው ይመስላል። የምኖረው አሜሪካ ህልሜ ግን ኢትዮጵያ ነው። በዚያ ውስጥም ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በምናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ። አሜሪካ ከመጣው ሀያ አምስት ዓመት ቢኖር ያለ ውሃሁን ተችቻለሁ። ምግባቸውን በይቻለሁ። ዝር ምሳ ኢትዮጵያ ነው ማየው ከሚመጡት ነገሮች አንዱ ጨንቻ ነው። ገሞ ነው የሚመጣው። ምክንያቱም ያ የተወለድኩበት ያደግኩበት፣ እኔን ያሰኘኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቸዋለሁ። አንዳንድ ጊዜ ኩርሙክ ያየሁት ዘፈን፣ አንዳንድ ጊዜ አደንጌ ያየሁት ሌላ ጊዜ ለሁለት ዓመት በዓመት እየሄድኩ ቁጭ ብየታ የነበረው ውድውድ የጢስ አባይ እና ባጭሩ ኢትዮጵያ ነው የሚ በተለይ የሄድኩባቸው የደረስኩባቸው ቦታዎች አንዳንዴ ቁልጭ ብሎ ይመጣሉ። ጨንቻ ገፍቶ ይታያል ወይ ጨንቻ ገዝፎ ይታያል ይላል አሰፋ ጫቦ። እንደ ተፈራው ህይወት አለመኖሩ ጨርሶ የጠፋ አይደለም። ዘነበ አንተን ላምጣህ እዚህ ጋ አቶ አሰፋ ሀያ ስድስት አመት ሀያ አምስት አመት አሜሪካ ይኑር እንጂ ኢትዮጵያ ውስጥ እንዳለ ሰው ህልሙ ሳይቀር ኢትዮጵያ እንደሆነ ይልቁንም ደግሞ ተወልዶ ያደገባት ጨንቻ ገዝፋ እንደምትወጣ ይናገራል። ስለ አካባቢው ታሪክም የምታውቀው አለህና እስኪ ያካፍለን። ልጅህም በልጅነቱ መንገዱ ምራው በሸመገለም ጊዜ ከእሷ አንጻም ይላል መጽሐፈ ምሳሌ። እዛ ተወለደ ልጅ ምን ጋሞ ነው የመራው ስለ ልቦናው፣ መቶ መቶ ጋሞ ነው ሲጽፍ አያለኝ። አንተ ፖለቲከኛ ሳትሆን መሆን ያለብህ ደራሲን ያልኩት በግልጽ ስለሚጽፍ ነው። በጋሞ ሳይኮሎጂ ልንገርህ። ጋሞ ከልጅነት ጀምሮ ወርዶ አሳውፓ እየተባልክ ነው የምታድገው። ወርዶ አሳውፓ ማለት ነው ማለት ነው፣ ውሸት አትናገር ነው። በየቀኑ ትገመገማለህ። ስለዚህም ስትናገር ጮክ እንድትል ትገደዳለህ። አሁን ለምሳሌ ያህል ጊዜው አጋጣሚ ፈቅዶ አዲስ አበባ ሲመጣ አንድ ቀን ሽሮ ሜዳ እንሄድና በጠጅ ቤት በኩል እናልፋለን፣ ጫጫታ እንሰማለን። ውስጥ ብንገባ ሶስት ዶርዜዎች ናቸው ቁጭ ብለ ሲያወሩ የምታገኛቸው። ጮክ ብለህ አውራ ድምፅህን ዝቅ ስታደርግ ቆቅ ይሳሳ ይላል። ከፍ አድርገህ ተናገር ከፍ አድርገህ መናገር ይኖርብሃልና፣ ነብሱ የደራሲ እንጂ የፖለቲከኛ አይደለም። በእሱ ላይ ያነበብኳቸውን፣ ያየኋቸውን፣ የለቀቃቸውን ከተመለከትኩ በኋላ ይህ ሰውዬ ብትፈልግ በሲግመንድ ፍሮይድ እና ብትፈልግ በፈለግከው የወስተርንት እና አንብቧቸዋል፣ ያውቃቸዋል። ስነ ልቦናው ግን መቶ በመቶ የተቆረጠው በጋሙ እውነት ነው። እና ይሄን አውቃለሁ። እኔ ሳነበው ነው የሚገባኝ። አንዳንድ አሁን ሌሎች ሰዎች የማይደፍሯቸውን ነገሮች ሲቸዋል የጋሞ ስነ ልቦና ነው ብዬ የማስበው ይሄ። ከህልም ጋር እያያዝከው ነገር እውነት ነው። ጋሻ ሰፋ ኮ ሲወጣ ሀምሳ ምናምን አመቱ ነው። አሁን ሲያርፍ ሰባ ምናምን አመቱ ነው። ስለዚህ እንዴት ሊለቀው ይችላል? ሊለቀው አይችልም። እና የጨንቻም ተጽዕኖ እዚህ ጋር እውነት ሆኖ ነው የሚታይኝ። በተጨማሪ ደግሞ ልብ ማለት ያለብኝ ሄደህ ብታይ አሁን መልካ ምድር ጎጆ ቤት፣ እሱ ያደገባቸው ቦታዎች እንደዚህ ሊለዋወጡም ይችላሉ። አሁን እሱ ውስ ግን የራስ ዳሽን ያህል ገዝፎ ታገኘዋለህ። እንደዛ ነው የሚታየኝ። መልካም የህልሙና የኑሮ ሁኔታ ምናልባትም ከሕይወት በላይ የገዘፉ በምንላቸው አምሳል የሚታይ ብዙ ቦታዎች ኖሮ ነገር ግን መሰረቱን የሚያውቅ በሚያመጣቸው ታሪኮች፣ በሚጽፋቸው፣ በሚናገራቸው ያን አግሉቶ መናገር የሚችል ሰው መሆኑም በጽሁፉም፣ በአንደበተ ርቱነት ይታወቃል። እንዳለ ጌታ ህልሙ ላይ ጨረፍ አድርገህ አንተም ገልጸኸዋል። እዚህ ላይ የምትለው ካለ ቅድሚያ ልስጥህ። ለስነ ጽሁፍ ማንሳት ፈልጋለሁ። ዘነበም ካለው ጋር የሚያያዝ ነገር ወደ ተወለድንበት ቦታ የሚመራል የሆነ ስሜት አለ። ቱርጌኔቭ እትብታችን ወደ ተቀበረበት አካባቢ እንድናስብ የሚጎትተን አንዳች ኃይል አለ ብሎ ያምናል። እና የጋሻ ሰፋ ጫቦ አሰራር እኔ አሁን እንደ አንድ የፎክሎር ተማሪ የሚገርመው ነገር ፋሚሊ ሎር የሚባል ነገር አለ። እያንዳንዱ ቤት ውስጥ ምን አይነት ልማድ፣ ምን አይነት ሀሳብ አለ፣ እንዴት ነው የሚኖረው፣ እንደገና ደግሞ የህብረተሰቡ አለ ጋሻ ሰፋ ይህንን በጣም በሚገርም ሁኔታ ያውቃቸዋል። የእሱን ስራዎች እኮ አንደኛ ባህል ነክ የሆኑት አሉ ለምሳሌ የጋሞን ማህበረሰብ ዶርዜን የሚያስተዋወቅበት መንገድ። ሁለተኛ የጉዞ ማስታወሻዎች አሉ፣ አሜሪካ ሀገር ከሄደ በኋላ ሰው እንዴት እንደሚኖር ያያቸው የሰማቸው። ሶስተኛ ደግሞ የማዕከላዊ እስር ቤት ገጠመኞቹ። እንግዲህ እንዳለመታደል ሆኖ በሁለት ስርዓት ዘመኑ የተሰረቀ ሰው ነው ጋሻ ሰፋ ጫቦ፣ በደርግም በኢህአዴግም። እነዛን ያያቸውን የሰማቸውን ነገሮች በሚጽፉበት ጊዜ አንተ ራስህ የታሰርክ እንዲመስልህ እንዲሰማህ ካደረገ ያ ደራሲ ተሳክቶለታል። እንትናን እኮ ሲጽፍ የሚገርመው ያንተን ትዝታ ነው የሚጠሩት። ትዝታን ካሸለበበት ቦታ ያነቁታል። በአንድ ጊዜ ሁለት ቦታ ትሄዳለህ። እሱ የጠቀሰው ቦታ ምን እንደሚመስል ትፈልጋለህ። የተወለደበት ቦታ ቤት ውስጥ ኦሮምኛ ይነገራል፣ ገበያዊ ጋሞኛ ይነገራል፣ ትምህርት ቤት ደግሞ አማርኛ ይማሩታል። ጋሞነቴና ኢትዮጵያዊነቴ ተጻልተውብኝ አውቁም። ይገርመኛል። ይህ አገላለጽ በቃ ብዙ አሁን ያለን ክስረት አውቆታል። ሁለቱም የሚጣሉብን ሰዎች ነን። መኖሪያ ቃተን አንዱን ብቻ የመምረጥ ነገር እሱ ሁለቱ አዋህዶ ይጽፋል። የሚገርመው ደግሞ አንዳንድ ሰዎች ሁልጊዜ ስለ ዶርደ፣ ሁልጊዜ ስለ ጋሞ፣ ሁልጊዜ ስለተወለደበት ቦታ የሚጽፍ ይመስላቸዋሉ። በአስራ ዘጠኝ ሀምሳዎቹ መጨረሻ እኮ ጎጃም ተነቀለ ብሎ ሲጽፍ የጎጃምን ማህበረሰብ ወክሎና ተቆርቆሮ ነበር እና ብዙ ነው ከሱኛል የወቅሱኛል ስለሚላቸው ሰዎች እንኳን በሚጽፍበት ሰዓት ካራክተር ነው የሚስለው የሆነ ደራሲነቱ የማመዘን ነገር አለ። ለሰብን መሰረት አድርጎ ከሚሰጣቸው ትችቶች በዘለለ እኔ የሚገርመኝ እንዴት አየው፣ በምን ቀን ገለጸው እንድትል የሚያደርጉ አቅሞች አሉት እና በብዙ መንገድ ልክ በተለይ ፋሚሊ ሎር የሚባለው ነገር ምንድን ነው የሚለው ነገር ማወቅናት ማወቅ መመርመር ለሚፈልግ እንደ ጋሽ አሰፋ ጫቦ ያለ መጣፍ ጥሩ ምሳሌ ሆነዋል የሚል እምነት አለኝ። እኔ አንድ ነገር ልጨምር እዚህ ዘነበ እንዳለ እሱን ኢንስፓየር ለማድረግ የመጀመሪያው ጋሽ አሰፋ የጠፋ ብሎ ያለው ነገር መንፈሱን በደንብ ያነቃቃው ይመስለኛል። አንድ እሱ ነው። ሁለት ደግሞ ስራዎቹን ሰብስቦ ሲያሳትሙለት የደራሲነት መንፈሱ መጣ። እኔም አቅሜ የፈቀደ በጣም ባገኘው ቁጥር ጋሼ እያል መንገር ወደዚህ ያመጣ ይመስለኛል። ካሰፋ የምትማረው ሁለት ትልልቅ ነገሮች አሉ። አንደኛው በጣም ይቅር ባይ ልብ አለው። ለምሳሌ ያህል የስሳ ፈለግ መግቢያው ላይ ጠላት የለኝም ብሎ ይጀምራል። እውነቱ ለመናገር ከተፈለገ በደንብ እንጓልህና አብጠርጥረህ ማየት የምትችል ከሆነ በጸጉሩ ልክ ጠላት ያለው ሰው ነው። ምክንያቱም ፊትለፊት ነው የሚነግራቸው ደካማውን ደካማ ነው፣ ብርቱውን ብርቱ ነው የማለት አቅም አለው። ማውገዝ ነበረበት አሁን ባለፈው ስርዓት አስር ዓመት ምናምን እንደዚህ፣ ሌላውም እንደዚህ ስትል የሆኑ ጫናዎች ነበሩበት። እነዚህን ሁሉ ከጠላትነት አልቆጠረውም። በሀሳብ አለመግባባት ይሄ ነገር ተፈጥሯል ብሎ ማለቱ ለእኔ ትልቅነቱን አሳይቶኛል። ሌላው ትልቅና ሀሳበ ሰፊ ብዬ ከምጠቅስለት ነገር አንዱ ማድነቅ የሚያየውን ነገር ለምሳሌ እዚህ ሀገር አይገባም በፍርድ ቤት ተከሶ ተፈርዶበታል። ግን ያየውን ነገር አፕሬስ ሲያደርግ በጣም ነው የደነቀኝ። ምን ያህል ልበ ሰፊ እንደሆነ ምን ያህል ሀሳበ ሰፊ ሰው መሆኑን ለእኔ ያሳያል። መልካም የሚያግባባ ይመስለኛል። ሀሳበ ሰፊነቱን ጠላት የለኝም ሲል የሚያሰምርበትን አስተሳሰብ ከሀሳብ ነው ግጭቱ የለውም። በመጽሐፉ የተተረኩ አብዛኞቹ ርዕሶች ሰፋ ባለ መጽሐፉ ይዘት ላይ ያተኮረ ሌላ ውይይት እንድንመለስ ፈቅዳለሁ። አሁን በሰዓቱ የሚስማሙ አግባብ ያላቸው የተወሰኑ ጥያቄዎችን ላንሳ። እሺ ቅድም በጠቀስነው አሰፋ ጫቦ ሆይ የት ነው ያለኸው የሚለውን ጥያቄ በናፍቆት የቀረበ ደብዳቤ ጭምር ተድርጎ ይወሰድልኝ በምትለው ጽሑፍ ላይ ዋና የማይመጣን ነገር መጠበቅ ነው የሚለው መጽሐፉ በተመረቀበት ጊዜ የተነሱ ሐሳቦችን ከእናንተ ጋር እናዛምድ። በተለይ የዛሬ አንባቢ ሊረዳው የሚችል ቃላት አቀራረቡ፣ ስዕላዊ አጻጻፉ ልክ እንደሚናገር ነው የሚጽፈው ይላሉ። እውነት ነው። ያን አጻጻፍ ዘይ ሆኖ የማየት የመመርመር እድል ሌሎች ጸሐፊያን ዘንድ የተፈጠረ ይመስልሃል? ውይይቱ ባሉላ ጥያቄ ነው ያበቃው። ለቀደመው ጥያቄ የሰጡትን መልስና ሙሉውን ውይይት በድረገጻችን ላይ እናወጣለንና እንድትከታተሉ እንጋብዛለን።